ኢትዮጵያ ውስጥ በአማራና ኦሮሚያ ክልል የተለያዩ ከተሞች የንግድ ቤቶችና የሕዝብ ትራንስፖርት ተቋማት አገልግሎት ማቋረጣቸውን ነዋሪዎች እየገለጡ ነው። ቀደም ሲል በዜናውም እንደገለጽነው ለዚህ ምክንያቱ በባህር ዳር በትናንትናው ምሽት እንደዘገብነው ባለፈው ዓመት በአካባቢው በተካሄደ ሕዝባዊ የተቃውሞ እንቅስቃሴ ወቅት በጸጥታ ኃይሎች የተገደሉ ወጣቶችን ለማስታወስና በተጨማሪም በአሁኑ ወቅት በክልሉ ተግባራዊ መደረግ የጀመረውን የቀን ገቢ ግምት በመቃወም መሆኑን የአካባቢው ነዋሪዎች ይናገራሉ። በተለያዩ የኦሮሚያ ከተሞች ለተደረገው አድማ ደግሞ ምክንያቱ በእስር ላይ የሚገኙ የፖለቲካ አመራሮች ይፈቱ የሚልና እንደ አማራ ክልሉ ሁሉ በተመሳሳይ ተቃውሞ በቀረበበት በሰሞንኛው የነጋዴዎች የቀን ገቢ ግምት ላይ መፍትሄ አልተሰጠንም የሚሉ ይገኙበታል፣ ሲሆን ግርማ የተለያዩ ከተማ ነዋሪዎችን አነጋግራ ተከታዩን አቅርባለች። በአማራ ክልል በባህር ዳር ከተማ የዛሬ ዓመት በተቀሰቀሰው ህዝባዊ ተቃውሞና በጸጥታ አካላት በተወሰደው እርምጃ በርካታ ሰዎች ህይወታቸው ማለፉን የአካባቢውን ነዋሪዎችና የመንግስት ኃላፊዎችን ጠቅሰን ስንዘግብ መቆየታችን ይታወሳል። ይህ ሁኔታም ሀገሪቱን ወደ አልተረጋጋ ሁኔታ ከቷት መቆየቱንና በመጨረሻም በመንግስት በኩል የአስቸኳይ ጊዜ አዋጅ ታውጆ ለአንድ ዓመት መቆየቱም ይታወሳል። በባህር ዳር ከተማ የሚገኙና ስማቸውንም ማንነታቸውንም ድምፃቸውንም እንዳንጠቀስ የጠየቁ ወጣቶች በዚህ ምክንያት በአማራ ክልል በተለይ በባህር ዳርና በጎንደር በሺዎች የሚቆጠሩ ወጣቶች በእስር ላይ እንደሚገኙ ገልጸዋል። ትላንትናና ዛሬም በከተማው ይህንን ለማስታወስ የተቃውሞ አድማ ተጠርቶ የንግድ ቤቶችና የትራንስፖርት አገልግሎት ተቋርጦ መቆየቱን ገልጸዋል። እነዚህ ወጣቶች እንደተናገሩት የዛሬ ዓመት በባህር ዳር ከተማ ሕይወታቸው የጠፋውን ሰዎች ለማስታወስ ማህበራዊ ሚዲያና እንደዚሁም ውስጥ ለውስጥ በተደረጉ የአድማ ጥሪ የስራ ማቆም አድማው መጀመሩን ተናግረዋል። እሁድ ሐምሌ 30 ከምሽቱ ሶስት ሰዓት ተኩል አካባቢ በማን እንደሆነ ያልታወቀ ፍንዳታ ተከስቶም እንደነበር ተናግረዋል። በዛሬው ዕለት የመንግስት የጸጥታ ኃይሎች የተዘጉ ሱቆችን የማስከፈት ስራ እየሰሩና ሰዎችን እያሰሩ እንደሚገኙም ነግረውናል። ይህን በተመለከተ የአማራ ክልል የመንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት ኃላፊ አቶ ንጉሱ ጥላሁን ጋር ደውለን የነበረ ሲሆን ስብሰባ በመሆናቸው ሊያነጋግሩን እንደማይችሉ ገልጸውልናል። በሌላ በኩል የባህር ዳር ከተማ ፖሊስ መምሪያ ኃላፊ ኮማንደር ዋለልኝ ዳኘው ለኢትዮጵያ ብሮድካስቲንግ ኮርፖሬሽን በሰጡት መግለጫ በከተማው ፖሊ ሜዳ በተባለው አካባቢ የደረሰው ፍንዳታ በሰው ላይ አደጋ ለማድረሱን ገልጸው ይህንን ድርጊት ፈጽመዋል በሚል የተጠረጠሩ ሰዎች መታሰራቸውን ተናግረዋል። በዛሬው እለት ራሱ ከአራት ያለነሱ ሰዎች ተይዘዋል። መልእክት ሲያስተላልፉ፣ ዛቻ ሲያስተላልፉ፣ እንዳትንቀሳቀሱ ዝጉ፣ ንብረታችሁ ይወድማል፣ እንደዚህ ነው እንደዚህ ነው ሶሻል ሚዲያ ላይ የተጻፈውን ነገር እነሱ በተጨማሪነት የሚያስተላልፉ ናቸው። እነዚህ የታሰሩት ሰዎች ቁጥር ዘጠኝ መድረሱንና አድማው የተደረገው የከተማውን የተረጋጋ የጸጥታ ሁኔታ መረጋጋት የማይፈልጉ ሰዎች የፈጠሩት ነው ብለዋል። እኛ ያነጋገርናቸው ስማቸውን መጥቀስ ያልፈልጉ ነዋሪዎች በበኩላቸው ሰዎች እየታሰሩ ነፃነታቸውን እየተነፈጉና በዚህ ምክንያት በርካታ ሰዎች እየተንገላቱ ባለበት ወቅት ሰላም አለ ማለት አይቻልም ብለዋል። በወልዲያ ከተማ ያነጋገርናቸው እና ስማቸው እንዲደበቅ የጠየቁ ነዋሪ በበኩላቸው በከተማው በዛሬው እለት የባህር ዳሩን ተቃውሞ ተከትሎና እንዲሁም በተጨማሪ በአሁኑ ሰዓት ተግባራዊ እየተደረገ ነው ያሉትን የቀን ገቢ ግብር ትመና መብዛት ተከትሎ የአገልግሎት ማቋረጥ አድማ ላይ መሆናቸውን ተናግረዋል። ሱቆች ተዘግተዋል። የመንግስት መስሪያ ቤቶች ክፍት ናቸው። የንግድ ቤቶች ግን ሱቆች ከትናንትና ጀምሮ ተዘግተዋል። ትራንስፖርት አገልግሎት ባጃጆች አሉ፣ ባጃጆች አንዳንዶቹ አቁመዋል። ትናንትና የጀመረ ያው ትናንትና በአንድ ስለነበረ ባህር ዳር ላይ ያለቀውን ወጣት በማስመልከት ትናንትና ወቅቱንና ሰዓቱን የቆጠሩ ሰዎች ከዚህ አንጻር ዘግተው ውለዋል። ዛሬ ግን ሙሉ በሙሉ ተዘግቶ ነው ያዋለው። ዛሬ ማክሰኞ ነው፣ ከፍተኛ ገበያ የሚገባይበት ወልዲያ ከተማ ነው ማክሰኞ ገበያ የሚባለው ስለዚህ ዛሬ ገበያ ላይ ብዙም ሰዎች የሄዱም ነጠሪዎች፣ ገበሬዎቹም ያው መጥተው ተመልሰው ነው ይሄዱ። ትልቁ ገበያ ላይ ጠዋት ያው አድማ በታኞች ነበሩ ከበው ነበረ ትናንትና። ያው ክፈቱ በማለት ፖሊሶችና አንዳንድ እንትኖች ማስገደር ጀምረው ነበረ። ሰው ግን ሊቀበላቸው ስላልቻለ ያው ትተው ሂደዋል። በተመሳሳይ በሰሜን ወሎ ዋድላ ደላንታ ነዋሪ የሆኑና ስማቸውን እንዳንጠቅስ የጠየቁ ነዋሪም በከተማው የግብር ተመን ያስቆጣቸው ነጋዴዎች በከፊል ስራ ማቆማቸውን ገልጸውልናል። ዋድላ ያው እንግዲህ አልፎ አልፎ ያው አሉ የተዘጉ ቤቶች ግን ያው የህዝቡን በግብር ምክንያት በጣም ከፍተኛ ሮሮና ለቅሶ ነው ያለው በየቤቱ በየሱቁ በየመስሪያ ቤት መስሪያ ቤት ብታዩ ራሱ በቃ ሰው መፈጠርሽ ነው የሚያስጠላሽ። እና ለአቤቱታ የሄደ ሰው እንኳን ለአቤቱታ ሄዶ ግብር ተጨመረብኝ፣ በዛ ብሎ ሄደ ሰው ተጨምሮ የሚሰጥበት በረንዳ ተነሳ የምትቀመጥ ሴት እንኳን ማለት ነው እዚህ ያለቀሰች በምሬት እያነባች ነው ያለችው እና በጣም አሰቃቂ ሁኔታ ላይ ምናለው ለመፈጠር መፈጠርን የሚያስጠላ ሁኔታ ላይ ምናለው። በጣም ሕዝቡ በጣም እየተሰቃየ ነው ያለው። በሌላ በኩል በኦሮሚያ ክልል በጉደር በአምቦና በጊንጭ የሚገኙ ያነጋገርናቸው ነዋሪዎች የታሰሩ አመራሮች ይፈቱ፣ ያለ አግባብ የተጫነው የግብር ግምት ይነሳ በሚል ተቃውሞ ሱቆች መዘጋታቸውን ገልጸውልናል። የጉደር ከተማ ነዋሪ ማምሻውን ደውዬ አነጋገሬ ነበር ሱ ምናምን የለም። ሁሉም ዝግ ነው ለጊዜው፣ ዛሬ ማለት ነው። ለምንድን ነው የተዘጋው? ምክንያታቸው ምንድን ነው? ፖለቲካ እንትን የታሰሩት ይፈቱ ነው፣ እዛ ነው። ሰልፎች ነበሩ ወይስ መዝጋት ብቻ ነው? መዝጋት ብቻ ነው፣ ሰልፍ የለም። ዝግ ነው፣ ሁሉም ነገር ዝግ ነው፣ ትራንስፖርት የለም። በተመሳሳይ ግንጪ ከተማ ውስጥ ስላለ ሁኔታ አንድ ነዋሪ ጠይቀናል። አድማ አድማ ነው አስከንዱ የቆሚጭ ከመውጣ ሱቆች ዝግ ናቸው፣ ንግድ ቤቶችም ዝግ ናቸው። ከተማይቱ ውስጥ መኪና አይንቀሳቀስም። ለዚህም ምክንያቱ ዶክተር መረራና ሌሎችም በየእስር ቤቱ እየተንገላቱ ያሉ የፖለቲካ እስረኞች ይፈቱ የሚል ነው። ሁለተኛም ከሕዝቡ ገቢ በላይ የተጫነበት ግብር እንዲነሳ ለመጠየቅ ነው። ሦስተኛ ለመብቱ የሚከራከረውን ሕዝብ በየመንገዱ ማሰቃየት፣ መደብደብ ስለበዛ ነው ይህ ተቃውሞ የተነሳው። መንግሥት ደግሞ በኃይል አስገድዶ ሱቆችን እያስከፈተ ነው። መንገድ ላይ ከሁለት በላይ ሆኖ ሰው ከቆመ ለምን ቆማችሁ እያሉ እየደበደቡ ነው። መኪኖችም እንዲንቀሳቀሱ እያስገደዱ ነው። በአምቦ ከተማም ተመሳሳይ የስራ ማቆም አድማ እንደነበር ገልጸውልናል። በአጠቃላይ በአማራና በኦሮሚያ ክልል የሚገኙ ያነጋገርናቸው ነዋሪዎች እንደገለጹት ቤት ውስጥ የመቀመጥ አድማ በተለያየ ቀናት እየተፈጸመ መሆኑን ነው። የሁለቱን ክልሎች የኮሚኒኬሽን ጉዳዮች ጽፈት ቤት ኃላፊዎች ለማግኘት ያደረግነው ሙከራ ለዛሬ አልተሳካልንም። በነገ ዕለት ጥረታችንን እንቀጥላለን። ዓለም አቀፍ የሰብአዊ መብት ተቋማት ባለፈው ዓመት በኢትዮጵያ በአማራ እና በኦሮሚያ በተፈጠረው ተቃውሞ የተገደሉ ሰዎች ቁጥር ከ800 በላይ መሆኑን፣ በርካታ ሰዎች የመቁሰል አደጋ እንደደረሰባቸው እንዲሁም በሺዎች የሚቆጠሩ ሰዎች በእስር ላይ እንደሚገኙ ጠቅሰው ሪፖርት ማውጣታቸውን መዘገባችን ይታወሳል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።